ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በግዙፍ ሸራዎች ላይ ያረፉ ስራዎቹን ስዕሎች ብቻ ናቸው ብሎ ለመቀበል ያዳግት ይሆናል። የስዕሎቹ ረቂቅነት፣ እያንዳንዷ ሚሊሜትር ላይ ያፈሰሰው ጥንቃቄና ልፋት መዝገቡ ተሰማ የዚህን ዘመን የስዕል አፍቃሪያን ልብ በቀላሉ እንዲማርክ አስችሎታል። መዝገቡ ኢትዮጵያ ከተፈጥሮ በስጦታ የተቀበለቻቸውን በስዕል ለመግለጽ የሚከብዱ መልክዓ ምድራዊ በረከቶችን በሸራ ላይ ናኝተዋል። የማይቧጠጥ የሚመስልን ገደል፣ እንስሳት የሚፈነጩበትን አቧራማ ሜዳ፣ ልብ የሚያራራ የአመሻሽ አድማስ፣ የተፈጥሮ ስጋጃ ላይ የተሰጣ ውብ ኢትዮጵያዊነት በአንድ አዳራሽ ስድሮ ለተመልካች ናላ ምርምርን ትቷል። ስዕልን በራዲዮ ለማስጎብኘት መሞከር የማይሰምር ልፋት ነውና እሱን አንሞክረውም። የድንቅ ስዕሎች ፈጣሪ ከሆነው አንጋፋ የኪነ ጥበብ ሰው ጋር ግን ተያዥ ሀሳቦችን ማንሳት የማይታለፍ እድል ነው። ስለዚያም ነው ተወዳጁን ሰዓሊና መምህር መዝገቡ ተሰማን የአሜሪካ ድምፅ ጋቢና መዝናኛ እንግዲህ ያደረግነው። ከሙዚቃ ግብዣዎች ጋር የሚደመጠው ቆይታችን የሚጀምረው ሰዓሊ መዝገቡ አስተዳደጉ ለተወዳጅ ሥራዎቹ ያበረከተውን አስተዋጽኦ ከሚዘክርበት ነው። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። እኔ ያው በሰሜን ሸዋ አካባቢ በአጠቃላይ አካባቢ ጅሩ በሚን የሚታወቀው የተወለድኩበት ከተማ ነዋሪ ነው እና ኗሪ ማለት አነስተኛ የገጠር ከተማ ነች እና እዛ በሚኖርበት ጊዜ በአብዛኛው ገጠር ውስጥ ሕጻናቶች ወይም ወጣት ልጆች ውጭ ነው የሚጫወቱት። እንደአሁን ጊዜም ወይ ደግሞ ከተማ ውስጥ እንዳለ የኤሌክትሮኒክስ ኢንተርታይንመንት የለም፣ ቴሌቪዥን የለም፣ ሬዲዮም ጥቂት ሰዎች ይችን ያለው እና በዚህ የተነሳ በአብዛኛው ጊዜያችን የምናሳልፈው በመዘዋወር አካባቢን በማየት አንዳንድ ደግሞ አስቸጋሪ የሆኑ መንገዶችን በነገራችን ላይ የኗሪ ከተማ አፋፍ ዳር የምትገኝ ከተማ ነች እና ወይና ደጋ የሆነው አካባቢ በጣም ለቅ ያለ ሜዳ ሲሆን የቀረው ደግሞ ምን ያለ ገደል ያለበት እዛ ወደ ቆላ በመውረድ የማይወጡ ለመውጣት የሚያስቸግሩ መንገዶችን ለመውጣት በምንሞክረው ድርጊት እርስ በርስ በመፎካከል የተለያዩ ቦታዎችን የማየት እና የመመልከት በአካባቢያችን ያለው ልምድ ነበረን እና ያ በየጊዜው የምንከምቡ ነው። ነገር ከግድም ደግሞ በአምሮ ውስጥ ተከፍሎ ስለሚቀር እና ደግሞ በተወሰነም ደረጃ በአካደሚክ ትምህርቱ እየተገፋ ሲኬድ ያ ትውስታ አለ ሁልጊዜም እና ይህ እንደሚመስለኝ ያንን መልክዓ ምድር ከማድነቅም እንደገና ደግሞ በውስጡ እንደገና በመልክዓ ምድር ውስጥ ተገባቸው ነገሮች አሉ። እነሱ እነሱ በሙሉ ተደምረው ይመስለኛል ስዕል የመሳል ፍላጎት ያደረስ በሌላ በኩል ደግሞ እንደ ምዛሪ አይነቱ አነስተኛ ከተማ ውስጥ አንድ ሰው ትንሽ ለየት ያለ ነገር ሲሰራ የአካባቢው ጓደኞች የሚሆኑ መምህራን የማድነቅ ነገር ትንሽ ይገናል ብዬ አስባለሁ እና እሱም ሰዓሊ እንዲሆን ከፍተኛ አስተዋጽኦ አድርጓል። ከመልካም ምድሩና ከአካባቢ በተጨማሪ ማለት ነው። ዛሌ መዝገቡ በስራዎች ውስጥ ደምቀው እንዲታዩልህ እንዲታወቁልህ የምትፈልጋቸው ርዕሰ ጉዳዮች አሉ ወይ፣ ወይንስ ተመልካቹ ስዕሎቹን አይተው የራሱን ትርጉም ሰጥቶ እንዲያልፍ ነው የምትሻው? እንዴት መሰለህ፣ ሁለት ነገሮችን ብናገር ጥሩ ነው። አንደኛው በቃል የሚተነተነው ክፍል አለው። ማንኛውም የጥበብ ስራ በቃል እንደዚህ ለማለት ነው። የቀረበው ነገር ይሄ ነው ማለት ኦብጀክት፣ ቀጥታ የምታየው ነገር አንድ የሆነ ነገር እንድትል ያደረግሃል። አንደኛው እሱ ነው። ሌላው ደግሞ በስሜት ብቻ የሚሰማ ነገር አለ፣ እና እዛ ይህንን ስዕል እንደማንኛው ሰአሉ በራሴ የሚተረጎመው ክፍል አለ። እንደገና ደግሞ ተመልካች የራሱን ግንዛቤ ወይ የራሱን ስሜት የሚወስዱ አለ። በቃላትን ባይገልጸ በውስጡ የሚሰማው ነገር አለ። እንደገና ደግሞ የራሱንም ትንታኔ ይሰጣል። ይሄ የስዕል ባህሪ ነው ማለት ማንኛውም ስዕል እንደዚህ አይነት ባህሪያት አሉት። ግን ከዛ እነዚህ አሁን ሁለቱ ነገሮች ከመናገሩ በፊት ግን አንድ ስራ ተጠናቆ በሚያልቅበት ጊዜ የሆነ መጀመሪያ ታክት የሚያደርገው ነገር ሊኖር ይገባል። አለዚያ ሰውን ነገሬ ብሎ ተጠግቶ ጊዜ ወስዶ አይቶ ሊያስብበት፣ ሊመራመርበት አይችልም። አንድ እሱ ነው እና ስለዚህ እኔ የምለው አለ እንግዲህ ለማጠቃለያ ያንተን ጥያቄ፣ እኔም በስራዎቼ ላይ ልክ እንደማንኛውም ሰው ሪፍሌክት አደርጋለሁ። ማለት ስሰራ ያሰብኳቸው ነገሮች በቃል መቶ በመቶ ባይገለጹም ስሰራ የማስባቸው ነገሮች አሉ። አንዳንዶቹ እንዲህ በእነዚህ ብቻ ይመጣሉ። አንዳንድ ጊዜ ደግሞ በዚህ በነገር በቃል ነገር ይከሰታሉ ማለት ነው። ሰዎች ያልካቸው ሁሉም ነገሮች ተካከል ያለበት በርከት ያሉ ስራዎች በግዙፍ ሸራ ላይ ያረፉ ናቸው። ሸራዎቹን ተጠግቶ ለሚመለከት ሰው እያንዳንዷ ነገር በጥንቃቄ በጥልቀት እንደተሰራች ይገነዘባል። አለት ሊሆን ይችላል፣ የሰዎች ፊት ሊሆን ይችላል፣ አልባሳቸው ሊሆን ይችላል። ከማሽን ያልተናነሰ ትኩረት ተሰጥቶት ስለመሰላቸው ያምናል። ለምሳሌ ንግስ የተሰኘው ስራ ማንሳት ይቻላል። ቀኝ እጅ፣ የሀገር ልጅ የመሳሰሉትን መጥቀስ እንችላለን። አንድ ስዕል ከሀሳብ ጀምሮ እስከ እይታ ለማብቃት የምታልፍበትን ሂደት እስቲ ባጭሩ አስቃኝን። ምን ያክል ጊዜስ ይፈጃል? ከመጨረሻ ጥያቄ ብነሳ፣ አንድ ስራ ለመጨረስ እንደዚህ ይሆናል ብሎም መናገር በጣም አስቸጋሪ ነው። ለምን ልቆጣጠረው በማልችለው መልኩ አንዳንድ ስራ ረጅም ጊዜ ይወስዳል። አንዳንድ ስራ ደግሞ በጣም በቶሎ ይጠናቀቃል፣ ከምጠብቀው በላይ ማለት ነው። ምክንያቱም እስካሁን ድረስ አገ- አላውቀው ማለት በዚህ ነው ብዬ ለመናገር ይቸገራለሁ ይመስለኛል። ዋናው ሀሳብ ከተገኘና እና ደግሞ ያ የታሰበው ነገር በትክክለኛው መንገድ ከታሰበ ብዙ ጊዜ ሳይወስድ ቶሎ ያልቃል። አንዳንድ ጊዜ ደግሞ በጣም በአእምሮ ውስጥ ገዝፎ ይመጣና የሀሳብ ሸራው ላይ ሲያርስ ያንሳልና ያን ወደ ገዘተው ሀሳብ ለማስጠጋት ሲባል በጣም ብዙ ጊዜ ይወስዳል። አንደኛው እሱ ነው እንግዲህ። ይህ ሀሳብ ወደ አእምሮ በሚመጣበት ጊዜ አንደኛ መንጫውና አይታወቅም። አንዳንዴ በሚደንቅ ሁኔታ ሰዎች መካከል እያለ ያለ ከጓደኞች ጋር ወይ ደግሞ ግርግርም ባለበት የሆነ ሀሳብ ሊመጣል ይችላል። አንዳንድ ጊዜ ደግሞ እንደዚህ በአስበህበት እንዲህንን ይህንን ስሜት እንዴት ባደርገው ይሻላል ብለህ ቁጭ ብለህ ለብቻ አስበህ የምትሰራበት ጊዜ አለ። አንዳንድ ጊዜ በቃል ይመጣል፣ አንዳንድ ጊዜ እንዲሁ በመልክ ይመጣል። ዝም ብሎ ማለት ምን አይነት ስሜት ይፈጥራል ብለህ ታመቀዋለህ። በእኔ እምነት እንደዚህ አይነት ነገሮች የሚከሰቱት የምታየውን ነገር ወይ ደግሞ የምታስበውን ነገር በጥልቅ ስታደንቀው ነው። እንደዚህ አይነት ስሜት ነው ያለን በጣም በምታደነቅበት ጊዜ ያንን ነገር እንድታቀርበው በጣም ይገፋፋል እና እንደ እንደዚህ ውስብስብ የሆኑ ስሜቶችም፣ ሀሳቦችም መልኮችም አሉ እና እነሱን ለማውጣት ትንሽ ጊዜ ውስጥባል። እንደዚህ አይነት ሁኔታ ነው እኔ ስራዎችን ወደ እንትን ማመጣቸው ወደ እውነታው አለን ማመጣቸው ማለት ነው። አረንዴልነሽ አንቻገር እንዴት አረንዴነሽ እመዬ እንደምን The

አድማጮቻችን በማዳመጥ ላይ የምትገኙት ጋቢና መዝናኛ ነው ከአሜሪካ ድምፅ። የዛሬ ምሽት እንግዳችን ተወዳጁ ሰዓሊና መምህር መዝገቡ ተሰማ ነው። በስራና በትምህርት የተለያዩ ሀገራትን አይተሃል። ራሽያ ነበርክ፣ ወደ ጃፓንም አቅንተ ነበረ። ከኢትዮጵያ የኪነ ጥበብ ሁኔታ ጋር አነጻጽረህ ይህም ባህላቸውን በተዋስኩ ያልክበት ጊዜ ይኖራል ወይንስ ደግሞ ይህንን ባህላችን ደግሞ በተዋሱ ብለህ ያሰብክባቸው አፍታዎች እስካሉ? አዎ በደንብ በሚገባ ማለት ድም ከነገርከኝ የመዘነጋሁት ነገር እነዚህ ትልልቅ ሸራዎች መስራቱ እሳቤ ከመንፈሳዊ ቅናት የመጣ ነው። ምንድነው እኛ እዛ በምንማርበት ጊዜ ከፈረንጅ ተማሪዎች ጋር ነው የምንማር። ራሻ ውስጥ እንደዚህ የተለያዩ ዝርያ ያለው ሰው የለም። አብዛኞቹ ራሻኖች ናቸው፣ መጤ ናቸው። እና ከነሱ ጋር ተቀላቅለን ነው የተማርነው። እና በምትማርበት ጊዜ በጣም በሚደንቅ ሁኔታ ከአብዛኞቹ ተማሪዎች ተሽሎ እንደውም በተሻለ ሁኔታ ፐርፎርም ታደርጋለህ። እንደዚህ አይነቶች እንደዚህ አይነት ውጤታማ የሆኑ መምህራኖችም አሉ እንደገና ጓደኞችም አሉ። እና ሁል ጊዜ ለራሴ የሚጠይቅ የነበረው ምንድን ነው ምንድን ነው እዛ ትምህርት ቤት ውስጥ እያለን ጥሩ እየሰራን እያለን እዚህ ሀገር ስንመጣ ምንድን የሚያኮላሸን የሚል ጥያቄ ነበረ። ምክንያቱም ብዙዎች ተማሪዎች ከንም ጋር የተማሩ ከንም በፊት ከንም በኋላ በተወሰነ መልኩ የተማሩ ይህን ያክል ገፍተው የማይሄዱበት ሁኔታ አለ። እና የእሱ ቁጭት ነበር። እንግዲህ ሌላው ደግሞ ጥቁርና ነጭ በሚለው ጉናቴ ስታየው አሁን የነገርኩህ አኳያ ለምንድን ነው ማለት እነሱ መስራት እየቻሉ እውነትም እነሱ እንደሚሉን ነው መኖ ጥቁር ሲባል የማሰብ ችሎታው ዝቅተኛ ነው? ጥቁር ሲባል የሆነ የማይችለው ነገር አለ ወይ የሚል ጥያቄም አለ በአእምሮ ውስጥ እና የእሱ ምሳቤ እንደ ፑሽንግ ፎርስ ወይ ደግሞ እንደ ንገፋፋ ኃይል ከሱ ጋር ተቀላቅሎ ነው እና አንተ ለጠየከው ነገር እነሱ ከፍተኛ የሆነ የስራ ባህል አላቸው እና ስራቸውን የማክበር እና እንደገና ደግሞ ማክበር ብቻ አይደለም ትልቅ ዋጋ ሰጥተው ነው የሚሰሩት። ህይወታቸውንም አሳልፈው የሚሰጡት ለሙያቸው ትልቅ እምነት ስላላቸው ጠቃሚ ነው ብለው ስለሚያስቡ። ማህበረሰቡ እንደዚሁ የስዕልን ጥበብ በጣም ነው የሚያደንቀው። ከሚገባው እንደው ሰዓሊ ነው የሚስላቸው በጣም ነው የሚዘነግጡት ማለት ከመደነቃቸው የተነሳ ማለት ነው። እኛ ገር ምን አይነት ሙያ እንደሚያስደንቅ ታላቅ ምናልባት ኢንጂነር ነኝ ሐኪምነት እንደሰቡ እንደሚደነቀው እዛ ሀገር ደግሞ ሰዓሊ ነኝ ሙዚቀኛ ስትል በጣም እንዲደነቁት ና ይህ ነገራቸው እኛ ገር ቢኖር በጣም እኛለ ማለት ሌላው ደግሞ ከኛ ገር ያውቁት ብዬ የማስበው የእኛን ሀገር መልካም ምድርኛ መልካም የሚያደር መልካም ምድር ከሚገባው በላይ የሚያመር አሁን እኛ በጣም የታወቁትን የሰሜን ተራሮችን በገራይታ ሶፍ ኦሞር ዋሻ የባሌ ተራሮችን እንላለን። የታወቁ ቦታዎች ስለሆኑ በየ በእያንዳንድ ኮርነር የተአምር ነው እያለ እኔ እንኳን የተወለድኩበት አካባቢ ብዙ ሰው አቆም ግን ምን የመሳሰለ ምንካም ጥቅም ያለው ያንን ቢያውቅ እንዴት አይነት ተአምር ይሰሩበት ነበር ብ ያስባለ። መዝገቡ በቅርቡ ስልሳኛ ዓመትህን ደፍነሃል። ያው በስራዎችህም እንግዲህ የእኛም ታላቅ በመሆን አንቱታ የሚገባ ሰው እንደሆንክ አውቃለሁ። ነገር ግን መቼም የኪነ ጥበብ ሰው አንቱ አይባልም በሚለው ነው በአንተው የቀጠልኩኝ አምላክም እንኳን በሰአሊነትና መምህርነት አመታትን አሳልፈሃል። የደርግንም የኢህአዴግንም ዘመንም ተመልክተሃል ብዬ አስባለሁ። ስላሴ የኃይለ ስላሴንም ጭምር። አፄ ኃይለ ስላሴ ሁለት ብር ሰጥተውኛል። እኔ የተወለድኩበት አካባቢ ቤተክርስቲያን ሊመርቁ መጥተው፣ ያን ጊዜ ሶስተኛ ክፍል ተማሪ ነበር ወይ ዘጠኝ ወይ አስር ዘጠኝ ዓመት ይሆናል ነው። እሱንም ደርሸበታለው ማለት ነው። በእነዚህ አመታት ውስጥ የሰአሊያንን ህይወት ስትመለከተው ምን አይነት ልዩነቶች ተመዝግበዋል? ስዕልም ብቻ የኑሯቸው መደጎሚያ የሚያደርጉበት አሰራር ተፈጥሯል? ይሄ በጣም ከባድ ጥያቄ ነው። እውነት ለመናገር ሰአሌዎች በጣም በመጥፎ ሁኔታ የኖሩት በደርግ ጊዜ ነው። የኃይለ ስላሴን ጊዜ ኤሌመንታሪ ስኩል ውስጥ ነበርኩና ብዙም የሰአሌዎችን እውነት አላውቅም ግን እንደ ከታሪክ እንደምንረዳው በጣም የተከበሩ ነበሩ። እነ እነ አፈወርቅ ተክሌ፣ ገብረ ክርስቶስ ደስታ፣ እስክንድር ቦጎሲያን እና ሌሎቹም ሌሎቹም በጣም ስማቸው ገናና የሆነ በዓለምም በኢትዮጵያም የሚታወቁ ሰዓሊዎች ነበሩ፣ በንጉሱም የተከበሩ። በደርግ ጊዜ ሲመጣ ግን አይ ቲንክ ሰዓሊ የመጨረሻ በኑሮውም ይሁን በስራውም ሂደት የሶሻሊስት ፕሮፓጋንዳ ሊሆኑ የሚችሉ ውስት እንዲሰራ ተገደዋል። እንደገና ደግሞ የስዕል ማቴሪያል ልክ እንደ አልኮል በሀንድረድ ፐርሰንት እንዲቀረጥ የተወሰነው ለግዠሪ ማቴሪያል ነው በማለት በዚህ ዘመን ነው። እና የዛ ዘመን ተጽዕኖ አሁን ድረስ አለ። ግን አሁን አሁን ባለንበት ዘመን ብዙ ሰዓሊዎች አሉ። ነት የምናገር ብዙ ሰዓሊዎች አሉ እና ደግሞ ብዙ የስዕል ስራም ይከወናል። ምንም እንኳን ቀጥታ ከክሬቲቭ ከሆነ ሆስፒታልጋ ባያያዝም፣ እነዚህ የአድቨርታይዚንግ ስራዎች፣ የተለያዩ የግል ቢዝነሶች እየተስፋፉ በመሄዳቸው ያንን ቢዝነስ ለማሳለብ ተብሎ ሰዓሊዎች በተለያየ የስራዎች አይነት፣ የስዕል ስራዎች አይነት ይጋበዛሉ፣ ስራዎችን ይሰራሉና እኔ ከነበርኩበት ህይወት የተሻለ ነው ብዬ አስባለሁ። ግን አሁንም ቢሆን ይሄ የስዕል ዘርፍ በተወሰኑ ሰዎች ነው ፕሮሞት የሚደረገው እንደገና ደግሞ የሚበረታታው፣ እና መንግስትም እንደዚህ አንዳንድ ድጋፍ ቢያደርግ ማቴሪያል አሁን እንደዚህ ከከፍተኛ ሁኔታ ከሚቀረጥ ቢቻል ምንም ባይቀረጥ እንደገና የሚቀረጥም ከሆነ አነስተኛ ቀረጥ ቢሆን ጥሩ ነው። ለምን አሁን እኛ እንደምንሰማው የኮንስትራክሽን እቃዎች ካለ ቀረጥ እንደሚገቡ እናውቃለን። እና ይህም አንድ የሙያ ዘርፍ እንደመሆኑ ይህም ታስቦበት እንደዚህ አይነት የማበረታቻ መንገዶች፣ እንደገና አሁን የኤግዚቢሽን አዳራሾች እየተሰሩ ነው። ይሄ ይበል የሚባል ነው። ባለፈው ጊዜ እንደዚህ ኮምፕሌን የማደርገው የኤግዚቢሽን ማሳያ ቦታ ለመኖሩ ነው። አሁን ባለፈው የተከፈተው የእንጦጦ ፓርክ የአርት ሴንተር በጣም ትልቅ አዳራሽ ነው እና አሁን እሱ እንደሱ አይነት ስራዎች የበለቀ እንደዚህ አይነት አሳያ ቦታዎች የበለቀ በአዲስ አበባ ብቻ ሳይሆን በክፍለ ሀገር ሲኖሩ ሰውን ማህበረሰቡን ትልቅ ግምት ለሙያው ትልቅ ግምት እንዲኖረው እንደገና እሱ ሰው ዘናውን ከፍትከፍ የሚማረ ተማሪዎች፣ ወጣቶች የሚቀረጹበት ይሆናል። ማለት ስለዚህ እየተሻለ ነው ማለት ከደርግ ጊዜ የተሻለ ነው ብዬ ነው። ማን ነው በአሁኑ ጊዜ መዝገቡም፣ እንግዲህ ስዕሎቻቸው በከፍተኛ ዋጋ ከሚሸጡላቸው የኢትዮጵያ ሰዓሊያን መካከል አንዱ መሆኑ ይነገራል። ግን በፍጹም ልሸጠው አልችልም አብሮኝ እስከ ዘላለሙ መቆየት አለበት የምትለው የስዕል ስራ አለ ወይ? አሁን እየሰራቸው ያለ ስራዎች በተቻለ መጠን ወደ ሌላ ሰው እጅግ አይገቡ ደስ ይለኛል። ማለት ግን እኔ በፍጹም የሚል ውሳኔ ወስኜ ላውቅ ምክንያቱም ሁሉ ነገር ሁኔታዎች ናቸው የሚወስኑ እንደገና ደግሞ ከፍተኛው ነው የሚባለው ይሄ ስህተት ነው ማለት ይህም ከፍተኛ አድል የበለጠ ዋጋ የሚሸጡ ሰዎች እንዳሉ ስለማውቅ ከፍተኛ ዋጋ ከሚሸጡት መካከል በሚለው እንያዘው። እንደሱ ይሻላል መሰለ፣ እንግዲህ አላውቅም፣ እንግዲህ ከፍተኛው ስንት እንደሆነ። በነገራችን ላይ መሸከ ቆይቻለሁ ማለት አንድ ሚንታ ሰባት ዓመት እንደዚህ ወይ ስድስት ዓመት ይሆንኛል። መዝገቡ በአንድ ወቅት ንግስ የተሰኘውን የስዕል ኤግዚቢሽንህን ታድሜ ነበረ። አዲስ አበባ ውስጥ ከብዙ ጊዜ በኋላ ይመስለኛል ከህፃን እስከ ትልቅ ሰዎች የስዕል ስራዎችን በትልቅ ትኩረት ሲከታተሉ አይቻለሁ። ስራዎችን ከተመለከቱ ሰዎች መካከል የማትረሳቸው አስተያየቶች ይኖሩ ይሆን? በዚህ ደረጃ ሰዎች ተረድተውኛል ወይንም ደግሞ እንደዚህ ያሉ አስተያየቶችን ይሰጡኛል ብዬ አልጠብቅ የሚያሰኙ አይነት አስተያየቶች ስራውን አይተው በአፕሪሽት አድርገው ያለቀሱ ሰዎች አሉ። እሱ ነው በጣም ያስደንቀኝ ማለት አንዳንዴ የሰዎች ስሜት ከቃለም ከአስተያየት የሚበልጣል ነው። እኔ ራሴ እኔ መቼም ሰው በዘፈንት ያለቅ አይቻለው። በሌሎች ድራማ ሲሰራ ፊልም አይተው ያለቅሳሉ። እንደዚህ እሱን አይቻለም። በስዕል ገጥመኛ ቀመ በህይወቴ ማለት እና ያለቀሱ ሰዎች አሉ። በእኔ በጣም የተዘነኩት ሰው እንደዚህ ያክል ኢሞሽናል ሆኖ በስዕል እንደዚህ አይነት ስሜታዊ ይሆናል ብዬ የምጠብቅ የማላውቅ እውነት ለመናገር እና ይሄ በጣም ያስደስታለን። እንደገና ደግሞ እንድትሰራም የበለጠ ያበረታታል። ለዓላማው ለማስለጠፍ አይደለም ግን ሰው የሚያክል ስሜታዊ ይህን ያክል ከሆነ እንዴት የደከምክበት አንደኛ ባሉ ትሰጠዋል እንደገና ደግሞ ሁለቱም ስራት በጣም አበረታታ ነው። ሌላው ብዙ ነው ማለት ሰው አስተያየት የሚሰጠው አብዛኛው አፕሪሺን ማለት ነው፣ ግነት ያለው አድናቆት ነው። ገቤ እንዲህ ያለኝ የሚልህ ፓርቲኩላር የሆነ የተለየ ነገር አሁን የለም። በጊዜ አለ አሁን ላስታውስ አልቻልኩም። ስለ መጪ ዘመን እቅዶችህ ጥቂት እንነጋገር። ምን አይነት ነገሮችን እያሰብክ ነው ለቀጣይ ዓመታት? እኔም ሁልጊዜም እንደሰራ ነው ማለት ግን ይህን ቅዱስ መስራት ነው ማለት እኔ ማለት ሁል ጊዜ ክብል ስላለ ቅድም ማለት እውነት ለመናገር በቃ አንዳንዴ ሳም ብዙም ጊዜ ራሱ ስራው ነው የስራ ሁኔታ ነው ያንተን የስራን ፍጥነት የምናደርጌትን የሚያስ ነው። እኔ ያንቃይ ስራዎችም አሉኝ። አሁን ማለት እንደዚ ገዘስ ያሉ ከብልቅ ስራዎች አሉ። እንደገና ደግሞ አሁን እየሰራ ነው ራሱ ኤግዚቢሽን እንግዲህ አላውቅም እንግዲህ በዚህ ቀን አልልህም ግን አስባለሁ ማለት እነዚህ የተሰሩ ስራዎች ትንሽ ጠርቀም ሲሉ አወጣለሁ ብዬ አስባለሁ። ለምን አንዱ ስራ ብቻ እስከ ዘጠኝ ወር አንድ አመት እንደዚህ ስለሚወስድ ብዙ ጊዜ ያቆያል ወደ ኤግዚቪሽን ለማውጣት አሁን ባለፈው እዚህ አሁን እንጦጦ ፓርክ ያለው ኤግዚቪሽን ላይ ለምረቃ አስመስክቶ ሁለቱም አዲሶች ማለት ለህዝብ ቀርበው አያውቁም። እና እንደየ ግሩፕ ሸው ካለ ምናልባት ቶሎ ቶሎ ጣዋ ይሆናል እያስባለ ግን፣ በተረፈ ይህን ፐርሶናል ሸው ለማሳየት እንግዲህ እንደ አንድ ሁለት አመት የሚፈልግ ይመስለኛል። ተሳስበው ማለት እንዴ ነው ሁለት አመት ጥሩ ኤግዚቢሽን ለማዘጋጀት ማለት ነው። አድማጮቻችን ስለ ሥራዎቹና ተያያዥ ሀሳቦች በምሽቱ ያካፈለንን ሠዓሊና መምህር መዝገቡ ተሰማን በእናንተ ስም በእጅጉ አመሰግናለሁ። ቀሬ ሕይወት ዘመኑ በስኬት የሚታጀብ እንዲሆንም እመኛለሁ። እስካሁን ድረስ አብረን ስላመሸን በእጅጉ ደስ ብሎናል። የዝግጅቱ አርታኢት ዝታ በላቸው ናት። ኤልያስ አስማረ መርሃ ግብሩን ሲያቀናብር አምሽቷል። ሀብታሙ ስዩም ደግሞ መርሃ ግብሩን መርቻ ለው የሰላም ምሽት ይሁንላችሁ።